በውዝግብ ላይ የሚገኙት የኦሮሞ ነጻነት ግንባር አመራሮች የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ባስተላለፈው ውሳኔ ላይ ቅሬታ ያላቸው መሆኑን ሁለቱም ወገኖች ገለጹ። ቦርዱ በበኩሉ ጉዳዩን እያየ ያለው ሁለቱም ወገኖች ያቀረቡትን ክስ መሠረት አድርጎ እንጂ ጣልቃ ገብነት ለመፈጸም አይደለም ብሏል። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ነጻነት ግንባር አመራር ውዝግብን ሲያይ የነበረው የኢትዮጵያ ምርጫ ቦርድ በሶስተኛ ወገን ቁጭ ብሎ ሊፈታው እና በቦርዱ የመሰብሰቢያ አዳራሽ እንዲሰበሰቡ መወሰኑን ተከትሎ የጋራ የመሰብሰቢያ ጊዜያችሁን አብራችሁ ተነጋግራችሁ ወስኑ መባሉ አግባብ አይደለም የሚሉት በእነ አቶ አራርሶ ቢቂላ በኩል የሕዝብ ግንኙነት ኃላፊ መሆናቸውን የሚናገሩት አቶ ቀጀላ መርዳሳ ናቸው። እናንተ ቀኑን ሁለታችሁም ቀኑን አሳውቁ ነው ምለው እንግዲህ እኛ ግጭት ውስጥ ነበር። ምንም አይነት ሪዞልቭ ሊሆነን ተቀራርበን ባለፉት አምስት ወራት ግንኙነታችን የተበላሸና የሻከረ ነበር። ይሄ አይገመትም። እንዴት ይሄ ቦርዱ መጀመሪያ ያለው እንዲህ ነው፣ አሁን ያመጣው ወደዚያ ደግሞ እንዲህ ነው። ምን ማለት ነው? ይሄ እንደዚህ እንዴት ይገመታል? ከምል ቦርዱ መጀመሪያ በአሰራቸውና በነገረን መሰረት ጉዳዩን እንዲያከናውን እንዲፈጽም ነው እንግዲህ፣ እኛ በራሱ እንዲወስን ማለት ነው አሁን የስብሰባውን ቀን ቦታውን እንዳለው ቀኑን መጥራቱን ነው የስብሰባውን ቀን ማሳወቁ እሱ እንዲያደርገው ያው መጀመሪያ በነገረን ማለት ነው። እንደዛ ሊሆነ የተቻለ ይኸው። ምናልባት የፖለቲካ የሀሳብ አለመግባባት ከፍተኛ ጦርነት ውስጥ ያሉ በጠላትነት የሚፈራረጁ ሀገሮች ጭምር ሳይቀር መሰል ጉዳዮች ላይ የጋራ ውይይቶች ለማድረግ ልዑካን ቡድኖቻቸውን ልከው ጉዳዮች ላይ ይወያያሉ። ቁጭ ብላችሁ ለማውራትና ስለዚህ ጉዳይ ጊዜ ለመያዝ የማያስችል ደረጃ ላይ ነው ግጭታችሁ። ፕሮፓጋንዳዎች ይደረጉ ነበር እስካሁን ድረስ። አሁንም መልኮነ ወርዛት ማከስ ፕሮቮኬሽኑ አለ። እንደዚህ አይነት ሁኔታ ውስጥ ያው በተለመደው እንግዲህ ሁኔታውን የሚያመቻች ሌላ አካል ሳይኖር እንዲሁ በግጭት ውስጥ ያሉ ሰዎች ዝም ብለው ተጠራርተው የሚያደርጉት ጉዳይ አይደለም። ቦርዱ ይህንን የአካል ባን ቦርድ ማንም ሰው ይገባዋል፣ ነገር ይገባል። ሌላኛው የቅሬታ ነጥብ አድርገው ያቀረቡት የነ አቶ ዳውድ ኢብሳ ወገን የኢትዮጵያ ምርጫ ቦርድ ወደሱ የመጣውን ቅሬታ ከፈታ በመሀላችን ያለውን ቀጣዩን ጉዳይ ለመፍታት ጣልቃ ገብነት አያስፈልገውም ነው የሚሉት። የዚህ ወገን ህዝብ ግንኙነት ኃላፊ መሆናቸውን የተናገሩት አቶ በቴ ኡርጌሳ በመጀመሪያ የተላለፈውን ውሳኔ መርህ ደረጃ ተቀብለናል። እኛም ስንታገል የነበረው በድርጅቱ ይገደብና በድርጅታዊ ማዕቀፍ ውስጥ የነበረው ለመግባባት እንዲፈታ ነው። ስለዚህ የእኛ መተዳደሪያ ገንዘብ ኤግዞስት ተደርጎ የመጨረሻ ውሳኔ ላይ ሳይደረስ ያለው የድርጅቱ መዋቅርን በጉዳዩ ላይ መፍትሄ የሚለውን ሳይሰጥ ተዘሎ ወደ ምርጫ ቦርድ መሄዱ አግባብ አልነበረም። የምንጠቃው መነ የተከራከር ነው። ተገዝዞ ተመግባባቶ ለመግባባቱ ማዕቀፍ ውስጥ እና በጠቅላላ ጉባኤ የሰጠ አቅራቻ ማስቀመጡን ተቀብለናል። እና ቢሮ ተመልሶ ሁሉም አማራጭ በድርጅቱ መዋቅር ውስጥ ህጎቹን መፍታት መነጋገር መቻል አለበት እንጂ ለምርጫ ቦርድም ኃላፊነት ወሰኑ ውጭ ስለሚሆን ያልፈቀየ ዳኝነትን ስለሚሆን አልተቀበል ነው። ምንድን ነው? ለምሳሌ እዛ ጋ እንዲያብራሩልኝ የምፈልገው አቶ በቴ፣ በድርጅቱ አመራር መካከል ቁጭ ብሎ መነጋገር ከሌለ የምርጫ ቦርድ ጉዳዩን ቢዳኛው፣ ምንድን ነው ችግሩ? ምንድን ነው የተጣሰው? ብለው የሚያምኑት ድርጅት ነው። ይሄ የግለሰብ ስብሰባ አይደለም። ድርጅት እስከሆነ ድረስ በድርጅት ሕግ ደንብ መሰረት ለመዳኘት ፈቃደኛ ሳትሆን፣ የድርጅቱ ያስቀመጣቸውን የግጭት አፈታት ሂደቶች ሁሉ ዘለ ግጭት በአጋጠመ ቁጥር ወደ ምርጫ ቦርድ ለመፍትሄ የምትሮት ከሆነ አንደኛ የማትገዛበትን ደንብ አስልቀሃል ማለት ነው። የአንተ መተዳደሪያ ደንብ ገዢነት ጥያቄ ውስጥ ይገባል። በድርጅቱ አመራሮች መካከል የተፈጠረውን ችግር ለረጅም ጊዜ ሲመለከት የነበረ መሆኑን የሚገልጸው የኢትዮጵያ ምርጫ ቦርድ አሁንም ቢሆን ባለው በተቀመጠው የጊዜ ገደብ ውስጥ መፈጸም ያለባቸውን እንዲፈጽሙ አሳስቧል። መነጋገር ባለመቻላቸው የጋራ የመሰብሰቢያ ጊዜ መወሰን አለበቻሉን አንስተው ቅሬታ ያቀረቡትን የአቶ ቀጀላ መርዳሳ ጥያቄን በተመለከተ የኢትዮጵያ ምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስ ተከታዩም ብለዋል። አብሮ መቀመጥ ችግር የሚሆንባቸው ከሆነ እኛም ላይተ ነዋል። እንደዚ አይነት ችግር ሊኖር ስለሚችል እንደዚ አይነት ችግር ካለ የቦርዱ ፕላትፎርም ተገኝተው ሁለቱም አንድ ላይ ቁጭ ብለው የመጀመሪያውን አትሊስት የሚቀጥለው ስቴፓችን ይሄ የሚለውን ነገር ለማድረግ በእኛ በኩል ፋሲልቴት ለማድረግ ዝግጁ ነን። እነሱ እንግዲህ ያንን እንዴት ብለው ለቦርዱ እንዳቀረቡ አላውቅም። ደብዳቤውን አላየሁትም። ግን ቤዚካሊ ቦርዱ ፋሲልቴት ማድረግ አለበት የሚል ጥያቄ ካላቸው እማናረግ ምን ምክንያት ያለ አይመስለኝም። ሌላኛው የነአቶ ዳውድ ኢብሳ ወገን ያነሱት በኢትዮጵያ ምርጫ ቦርድ አዳራሽ በቦርዱ አስተባባሪነት የሚደረገው ውይይት ጣልቃ ገብነት ነው የተባለው ትክክል አለመሆኑንም ነው ወይዘሮ ሶሊያና የሚናገሩት ጉዳዩን ሁለት ወገኖች አንዱ ሌላኛውን በማገድ ወደ ቦርዱ ያመጡት እንጂ ቦርዱ በራሱ ፍላጎት ጣልቃ ገብነት ፈልጎ የሄደም አይደለም ይላሉ ሶስት ነገሮች ነው ያነሳሉ አንድም የቦርዱ ኢንቮልቭመንት የቦርዱ ንጅ ውስጥ መግባት ኢንቫይት ያደረገው ሁለቱም ህገወጥ የሆነ እገዳ አድርገው ያንን እገዳ ደግሞ ቦርዱ ጋር ማምጣታቸው ነው ሁለተኛ የስነ ስርዓትና የዲስፕሊን ኮሚቴው ይኖሩታል መፍታት አለመቻሉ እና የሚፈታ ጉዳይ የለኝም ብሎ ከኛ ከሁለት ስብሰባዎች አካሄዷል ያንን ማድረግ አለመቻሉ ነው። ሶስተኛ፣ ሪፈር የተደረገው ወደ ፓርቲው የውስጥ የችግር አፍጣ መንገድ ነው ጠቅላላ ጉባኤ ማካሄድ ማለት ነው። ስለዚህ በሶስቱም ደረጃ ብታየው፣ እኛ ያደረግነው ነገር በውስጥ በውስጥ ፓርቲ ልዩነታቸው በፓርቲ ውስጥ ባለ ፕሮሲደር እንዲፈቱት ማድረግ ነው። እንደዛ ባይሆን ኖሮማ ቦርዱ ይሄኛው ነው ህጋዊ ይሄኛው አይደለም ብለው ወች የሚጨርሰው ነገር ሆን ነበር ማለት ነው። ወይዘሮ ሶሊያና እንዳነሱት የትኛውም የአንድ የፖለቲካ ድርጅት አመራር ለውጥ መሆነ ውዝግብ ሲፈጠር የማጣራትና ማስተካከል የቦርዱ ኃላፊነት መሆኑንም ተናግረዋል። ሁለቱም ወገኖች በመነጋገርና የመሃላቸውን ችግር በመፍታት ቁጭ ብለው በጋራ እስከ ጥር 30 2013 ድረስ ጠቅላላ ጉባኤ በመጥራት ለችግራቸው መፍትሄ እንዲሰጡም አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።